ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያዘጋጀውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። Just a few smart interventions, uh, a little bit of help, they can make huge improvements in their overall yields. ውሱን ቀልጣፋ እርምጃዎችን በመውሰድና ና በትንሽ ይገዛ ጠቅላላ ምርታቸውን በእጅጉ ማሳደግ ይችላሉ ነው ያሉት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በኢትዮጵያ ያደረጉትን የሁለት ቀናት የሥራ ጉብኝት ሲያጠናቅቁ። ትልቋ የኢትዮጵያ ለጋሽ የሆነችው ዩናይትድ ስቴትስ ገንዘብ በማፍሰስ ብቻ ሳይሆን ብልአት የተመላበትን አሰራር አዲሱ አቅጣጫ ስለምታደርግበት ፕሮጃቸው ከተናገሩት የተወሰደ ነው። በመቶ ዓመታቱ የሁለቱ አገሮች ግንኙነት የመጀመሪያው በሆነው የኢትዮጵያ ጉብኝታቸው ብቻ ሳይሆን በስልጣን ላይ ያለ አንድ የዩናይት ስቴትስ ፕሬዚዳንት በአፍሪካ ህብረት ጽህፈት ቤት ተገኝቶ ንግግር ሲያደርግም ኦባማ የመጀመሪያው ሆነዋል። የጉብኝታቸውን መጠናቀቅ ተከትሎ ከአዲስ አበባ የተጠናቀረ ዘገባ በእለቱ አብይ ርዕስ የሁለት ቀናት ክንዋኔዎቻቸውንና ፋይዳውን የሚዳስስ ትንታኔም ይዘናል። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ሐምሌ 21 2007 ዓ ም ስርጭታችን ጋር አስተናጋጃችኋሉ ከበደ፣ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ስኬፕሲስ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዳነች። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ዛሬ ቱርክን ለመደገፍ ያልተለመደ አስቸኳይ ስብሰባ አካሂዷል። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ኃይሎቻቸው ኢራቅ በሚገኙት ኩርድ አማጽያንና እስላማዊ መንግስት ነኝ በሚለው ኃይል ላይ ዘመቻ መክፈታቸውን ገልጸዋል። ሚስተር ኤርዶጋን አንካራ ላይ ባካሄዱት ጋዜጣዊ መግለጫ አሸባሪነትን በመዋጋት ረገድ ወደ ኋላ አንልም ብለዋል። የኔቶ ዋና ጸሐፊ ጄንስ ስቶልንበርግ ከዛሬው ዝግ ስብሰባ በፊትም ቢሆን ከተባባሪያችን ቱርክ ጋር በጥብቅ የአንድነት ስሜት እንቆማለን ብለው ነበር። የዛሬው የኔቶ ስብሰባ የተጠራው በሶሪያና በኢራቅ ስለሚካሄዱት ግጭቶች ለመነጋገር ቱርክ ባቀረበችው ሀሳብ መሰረት ነው። አንካራ ስብሰባ እንዲካሄድ የጠየቀችው አንቀጽ አራት በተባለው የኔቶ ውል መሰረት ነው። አንዲት አባል ሀገር ግዛታዊ ሉዓላዊነቷ፣ የፖለቲካ ነጻነቷ ወይም ጸጥታዋ አደጋ ላይ እየወደቀ ሆኖ በተሰማት ወቅት የምክክር ስብሰባ እንዲደረግ መጠየቅ ትችላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የኤነርጂ ሚኒስትር ኤርነስት ሞኒዝ ከኢራን ጋር ስለተደረገው ዓለም አቀፍ የኒክሌር ስምምነት ጥርጣሬ ያላቸው የምክር ቤት አባላትን ለማሳመን በሚያደርጉት ጥረት ዛሬም በድጋሚ በምክር ቤታዊ ኮሚቴ ቀርበው መግለጫ ይሰጣሉ የሀገሪቱ ምክር ቤት ከኢራን ጋር የተደረገውን ስምምነት ለመመልከት የ ስልሳ ቀናት ጊዜ ያለው ሲሆን የቀሩት ሰባት ሳምንታት ገደማ ናቸው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባለፈው ሳምንት አጽድቆታል። ይህም በኢራን ላይ ከተጣሉት ማዕቀቦች አንዳንዶቹ እስከ ያዝነው ዓመት ማብቂያ ላይ ሊነሱ የሚችሉበት ሁኔታን ፈጥሯል። እስከ መጪው ታህሳስ ወር ባለው ጊዜ ማለት ነው። ከኢራን ባለስልጣኖች ጋር በተደጋጋሚ ተገናኝተው ሲነጋገሩ የቆዩት ኬሪና ሞኒዝ በምክር ቤቱ የውጭ ጉዳይ ኮሚቴ ፊት ቀርበው መግለጫ ይሰጣሉ። የገንዘብ ሚኒስትር ጃክ ሊውም ይገኛሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ምክር ቤቱ ከኢራን ጋር የተደረገውን ስምምነት አልቀበልም ቢል በድምፅ የመሻር መብታቸው እንደሚሽሩት አስታውቀዋል። ሁለቱ የዩናይትድ ስቴትስ ምክር ቤቶች የፕሬዝደንቱን ውሳኔ መልሰው በመሻር በኢራን ላይ የተጣለው ማዕቀብ እንዳይነሳ ለማድረግ ሁለት ሶስተኛ የብዙሀን ድምፅ ማግኘት ይኖርባቸዋል። አንድ የሊቢያ ፍርድ ቤት የሙአማር ቃዳፊ ልጅ ሰይፍ አል ኢስላም በሞት እንዲቀጣ ፈርዷል። ከአራት ዓመታት በፊት ሙአማር ቃዳፊን ከስልጣን ካስወገደው ህዝባዊ መነሳሳት ጋር በተያያዘ ነው ሞት የተፈረደበት። በትሪፖሊ ያለው ፍርድ ቤት የቀድሞው የስለላ ኃላፊ አብዱል አልሰኑሲኒም የቀድሞው ጠቅላይ ሚኒስትር ባግዳድ አልማህዲን በሚገኙባቸው ሌሎች ስምንት ሰዎች ላይም የሞት ፍጥ ፍርድ ፈርዷል። ዜናው እዚህ ላይ ያበቃ። አዳነች ፍስሀዬን ለሰዓቱ የዓለም ዜና አመሰግናለሁ። ከ ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አሁን ወደ ቀዳሚ የሰዓቱ አብይ ርዕስ Thank ለአፍሪቃ ህብረት ጽህፈት ቤት ንግግር በማድረግ የመጀመሪያው ስልጣን ላይ ያለ ዩናይት ስቴትስ ፕሬዚዳንት የሆኑት ባራክ ኦባማ የኢትዮጵያ ጉብኝታቸውንም አጠናቀዋል። በዩናይት ስቴትስ የልማት ተነሳሽነት ተጠቃሚ የሆኑትን ኢትዮጵያውያንም ፕሬዚዳንት ኦባማ ያነጋገሯቸው መሆኑ ታውቋል ይላል ዘገባችን። ለመሆኑ ኢትዮጵያ የዩናይት ስቴትሱን ፕሬዚዳንት እንደ ምን ይሆን ያስተናገደችው? አኔታ ፓዋል ከአዲስ አበባ ያጠናቀረችውን የዚህን ዘገባ ዝርዝር አዲሱ አበባ ያቀርበዋል። ኢትዮጵያዊቷ ግፍቲ ጀማል ሁሴን ፕሬዚዳንት ባራክ ኦባማን ስታይ ፊቷ በፈገግታ ተሞላ። ምን ያህል ህይወቷን እንደለወጡላትም ገለጸችላቸው። በመስመር ነው። በመስመር ነው በፕሬዝደንት ባራክ ኦባማ በተጀመረው በዩናይትድ ስቴትስ የልማት ፕሮጀክት አማካኝነት ጥሩ የእርሻ ዘር ለማግኘት ችላ። የበቆሎ ሰብሏንም ማሻሽላለች። ያ ምርት ነው፣ የዚያ ምርት ውጤት ነው። ልጆቿን ወደ ትምህርት ቤት ለመላክ አዲስ ላም ለመግዛትና ቤቷንም ለማሻሻል ይረዳት። የፕሬዝዳንት ኦባማ የምስራቅ አፍሪካ ጉብኝት በደህንነትና በልማት ላይ ነው በአብዛኛው ያተኮረው። ነገር ግን ኢትዮጵያ ይበልጥ የታወቀችው በድህነትና በረሃብ በሚሆንም፣ ዛሬ ዛሬ አገሪቱ ከዚያ አስከፊ ገጽታ ለመውጣት ትሞክራለች። ሚስተር ኦባማ ሲናገሩ የወደፊቱን ትውልድ መመገብ የሚለው ፕሮጀክታቸው ኢትዮጵያ ያንን እንድታሟላ እንደሚረዳት ገልጠዋል በታሪክ እንደሚታወቀው ኢትዮጵያን በመርዳት ረገድ ዩናይትድ ስቴትስ ትልቋ ለጋሽ አገር ነች። ፕሬዚዳንት ኦባማ እንዳስገነዘቡት ግን የፕሮጀክቱ ዋና ምግብ ዝም ብሎ ገንዘብ ማፍሰስ ወይም መስጠት ሳይሆን እቅዱን በዘዴና በጥበብ መጠቀምን ግድ ይላል። ውሱን ቀልጣፋ እርምጃዎችን በመውሰድና በትንሽ እገዛ ጠቅላላ ምርታቸውን በእጅጉ ማሳደግ ይቻላቸዋል። ፕሬዚዳንት ኦባማ የኢትዮጵያ ጉብኝታቸውን ዛሬ ማክሰኞ ከማጠናቀቃቸው አስቀድሞ በአሜሪካ ኩባንያዎች እርዳታ የተሰራውንና ከአዲስ አበባ ወጣ ብሎ ቃሊቲ የሚገኘውን የዳቦና የሕፃናት ምግብ ማደራጃ ፋብሪካ ጎብኝተዋል። የፋፋ ምግብ ማደራጃ ስራ አስኪያጅ ዜኮ ኤብሮ በዚህ ወቅት ሲናገሩ ፋብሪካቸው አዲስ ዘዴ በማስተዋወቅና በመጠቀምም አፍሪካ በምግብ ራሷን እንድትችል እንደሚያደርግ ገልጠዋል። የፋፋ ምግብ አገር ውስጥ የሚመረት በመሆኑ የአገሪቱን የምግብ አቅርቦት ማገዝ ብቻ ሳይሆን ለአገሬው ህዝብም የሥራ ዕድል ፈጥሯል። ኦወር ፋክትሪስ ስፔሻል ሚሽን ኢዝ ፕሮዲውሲንግ ኒውትሪሸስ ፉድ ዊዝ አፎርደብል ፕራይስ ቱ ዘ ሆል ፖፑሌሽን የፋብሪካችን ልዩ ተልእኮ በተመጣጣኝ ዋጋ የተመጣጠነ ምግብ ለመላው ህብረተሰብ ማቅረብ ነው። የተለየ ያደረገንና ይልቁንም በዩናይት ስቴትሱ ፕሬዝዳንት እንድንጎበኝ ያደረገንም ያ ነው። እንደ ጊፍቲ ለመሰሉት ገበሬዎች ግን እነዚህ ግዙፍ ሀሳቦች ተጨባጭ የሆነ ውጤት ይኖራቸዋል። ከፕሬዝዳንት ኦባማ ጋር መገናኘትን በተመለከተ አስተያየት ተጠይቃ፣ በአንድ ቃል ነው መልስ የሰጠችው። አመሰግናለሁ። እኛ እናመሰግናለን። አድማጮች ወደ ተከታዩ ዘገባ እናልፋለን። አሁንም ከፕሬዚዳንት ባራክ ኦባማ ጋር ጉዳይ ጋር ነው የምንቆየው የኦባማ ና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋዜጣዊ መግለጫ በኢትዮጵያ ቀጣይ እድገት ሊኖር የሚችለው በመረጃዎች ፍሰት ና በግልጽ የሀሳብ ልውውጥ ላይ ሲመሰረት መሆኑን ፕሬዚዳንት ባራክ ኦባማ አሳስበዋል። ፕሬዚዳንቱ እንደተናገሩት በትላንትናው እለት አዲስ አበባ ላይ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አንድ ላይ ሆነው ጋዜጣዊ መግለጫ በሰጡበት ወቅት ነው። በኢትዮጵያ ዲሞክራሲን ለመገንባት ነባሩ ኢዲሞክራሲያዊ ባህል ትልቅ ፈተና ነው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲገልጡ ፕሬዚዳንት ኦባማ ና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋራ በሰጡት በዚህ ጋዜጣዊ መግለጫ ላይ የሶማሊያ ና የደቡብ ሱዳንን ጉዳዮችም አንስተው ተነጋግረዋል። መለስካቸው አመሀ ዝርዝሩን ይዟል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በብሔራዊ ቤተ መንግስት በጋራ በሰጡት ጋዜጣዊ መግለጫ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርጋ ውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግስታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚዳንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል። ኢትዮጵያ የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነፃነት መንሸራሸርና ሐሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምፆች ሲሰሙ፣ ሕዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ ሰብአዊ መብቶችን፣ መሠረታዊ ነፃነቶችን ለማክበርና ዴሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል። ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው፤ ምክንያቱም በኢትዮጵያ ተስፋና በሕዝቧ በብርቱ እናምናለን። ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ እድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው። ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች? የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው። የኢትዮጵያን መንግስት ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግስት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል ኢትዮጵያ ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግሥት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የእኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግሥት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደጠቆምኩት በምክክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና እውነተኛ የሽብር አድራጎቶች ያሉባቸው ማስረጃዎች እንዳሉ እናያለን። ከእንዲህ ያለው ጉዳይ ጋር የተያያዘው ነገር የአንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይንም ትርጉም ላይ የሚወሰን ነው። Uh, so a lot of this has to do with uh, how we define uh, a particular group's activities uh, if they are just talking uh, about issues and are in opposition uh, and are operating as political organizations. Uh, we tend to be protective of them even if we don't agree with them. That's true in the United States, that's true in <laughs> ወይስ በተቃውሞ እንቅስቃሴዎች ውስጥ ገብተዋል፣ በፖለቲካ ድርጅትነት እየተንቀሳቀሱ ነው ወይ? ለእነዚህ ጉዳዮች ባለን መረዳት ወይም በምንሰጠው ትርጓሜ ይወሰናል። ከእነርሱ ጋር ባንስማማ እንኳ ጥበቃ ልናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው፣ ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው። ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቀረቡት ጥያቄዎች መካከል ደግሞ በሀገር የሚመሰገን የኢኮኖሚ እድገት እየታየ ቢሆንም ከአንዳንድ ወገኖች በዚች ሀገር የሰብአዊ መብቶች ረገጣን የመጠየፍ ነገር የለም። ይሄ ደግሞ ወደ አንድ ሀገር ሊፈስ የሚችለውን መዋለ ነዋይ ይገተዋል የሚል አመለካከት አለ። ይህን ለመለወጥ ምን ይሰራሉ የሚል ነበረ። ጠቅላይ ሚኒስትር ኃይለማርያም በበኩላቸው ችግሩ እንዳለ አምነው፣ ዋናው ፈተና ግን የሀገሪቱ ኢ ዴሞክራሲያዊ ባህል ነው ይላሉ። Yeah, we, we fully understand that um, the perception and the reality uh, does not uh, in many cases match as far as ethiopia is concerned. therefore, we want to work on this issue. it's our concern. And, but uh, uh, something has to be understood. ኢትዮጵያ የሚጠበቅባትና እውነታው ብዙ ጊዜ የተለያዩ መሆናቸውን ሙሉ በሙሉ እንረዳለን። ስለዚህ በችግሩ ላይ ለመስራት እንፈልጋለን። ስጋታችን ወይም ጉዳያችንም ነው። ይሁን እንጂ ይህ እያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች አገር ውስጥ በመቶዎች ዓመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣን ያለነው በጥቂት አስሮች ዓመታት ውስጥ በእኛ አጋጣሚ ደግሞ በሀያ የዲሞክራሲ ግንባታ ዓመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ቀላል አይደለም። መንግሥታቸው ጋዜጠኞችን እንደሚያስር ተጠቁሞ፣ ይህ ሁናቴ እንዲሻሻል ምን እንደሚያደርጉ ጥያቄ ያቀረበላቸው አቶ ኃይለማርያም የሰጡት መልስም ነበረ ስ ስ but we have many success stories that has to be told and so we need you ጋዜጠኞችን እንፈልጋለን። ብዙ ጥሩ ጋዜጠኞችን እንፈልጋለን፣ ምክንያቱም መጥፎ ብቻ ሳይሆን ብዙ ጥሩ ውጤት ያሳዩ ዜናዎችም ስላሉን። አዎን እንፈልጋችኋለን። ይህ በጣም አስፈላጊ ነው። የጋዜጠኝነትን ስነ ምግባር የሚከተሉ ጋዜጠኞች እዚህ ሀገር ውስጥ እንዲሰሩ እንፈልጋለን። ነገር ግን በሁሉም የሙያ መስኮች እንደሆነ ሁሉ በጋዜጠኝነትም ብቃት ያላቸው ሰዎች እጥረት አለብን። በሶማሊያ የአልሸባብን አሸባሪ ቡድን ሕልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል። አብረን ባከናወናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መሥዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሠራን ያለነው ሁሉ ማሳያ መሆኑን ባለፉ ጊዜያት ደጋግሜ ስናገር የነበረው ፕሬዚዳንት ኦባማ የደቡብ ሱዳንን ጉዳይ ከአንድ ወር ባላነሰ ጊዜ ውስጥ ወደ አንድ ወሳኝ ምዕራፍ መሸጋገር እንዳለበትም አሳስበዋል። አንድ ነገር ወደፊት መግፋት እንዳለበት ሁላችንም እንገነዘባለን። ምክንያቱም ኢጋድ በጣም ለረጅም ጊዜ ከእነዚህ ግለሰቦች ጋር በምክክር እየሠራ ይገኛል። በዚህ ጉዳይ ውስጥ ለዓመታት እየጣሩ የቆዩት የእኛ ልዑካንም አንዳች አዲስ ምዕራፍ ውስጥ ለመግባት ጊዜው አሁን መሆኑን እየተናገሩ ነው። እስከ ፊታችን ነሐሴ አሥራ አንድ ድረስ አንዳች ለውጥ ካላየን በወገኖቹ ላይ ጫና መፍጠር የሚቻልባቸውን ሌሎች አማራጮቻችንን መጠቀምን ግምት ውስጥ እናስገባለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ከ የፕሬዚዳንት ኦባማ ጉብኝት እሰ ጉዳይ ጋር እንቆያለን። አሁንም ወደ ትንታኔ ክፍለ ጊዜ ነው የምናመራው። ለመሆኑ የፕሬዚዳንት ኦባማ ጉብኝት ምን ፋይዳ ነበረው? የቀደመውን ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ የተሰማውን ጨምሮ በመጀመሪያው ቀን ውሏቸው የተሰሙና የታዩትን የሚተነትኑ ባለሙያ ጋብዘናል። ዶክተር ዳኛቸው አሰፋ ይባላሉ። እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በፍልስፍና መምህርነት ያገለገሉና በኢትዮጵያ ወቅታዊ ጉዳዮች በሚያቀርቧቸው ትንታኔዎችም ይታወቃሉ። ከኦባማ ንግግር አበይ ጭብጦች እንዳስሳሉ። ወደ ውይይቱ በትላንትና እለት አዲስ አበባ የገቡት ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ዜና አቀባበልና የሚጠበቁ ፋይዳዎች አስመልክቶ አጠር ያለ የትንተና አስተያየት ሰጥተውናል። አቀባበሉ ምን ይመስል ነበር? ከገቡ በኋላ ያለውን ሁኔታ እስኪ አጠር አድርገን እንመልከት። ለመንደርደሪያ ቦቼስ ሲገቡ በጉጉት ነበር፣ እዛ ሰልፍ ላይ አይተሃል። እንደ ገቡም ወደ አሜሪካን ኤምባሲ ነው የሄዱት። ግን በጣም የሚገርመው በበነገታው የተጀመረው ትንታኔ ነው። አንደኛው ስለ ኢኮኖሚና ኢንቨስትመንት ነው። ሁለተኛው ስለ ጸጥታና ስለ ሰላም ነው። ሶስተኛው ነው እንግዲህ ሶርኒ ኢሹ ዋናው የዲሞክራሲና የመብትና የነጻነት ጉዳይ ነው ወይም የመልካም አስተዳደር እነሱ ጠቅለው እንዳቀረቡ መልካም ዶክተር ዳኛቸው አሁን ከሚገልጿቸው ጭብጦች አንጻር የተነሱ ሀሳቦች የፕሬዝዳንቱን ድምጾች በሀገር ውስጥ በሚገኙ መገናኛ ብዙሀን ሲዘገቡ ከነበሩ ሁኔታዎችም ህብረተሰቡ በያለበት የሚነጋገርበትም ሁኔታ ካለ እስኪ የመጀመሪያውን ቀን ውሏቸውን በርሶ እይታ በርሶ ትዝብት ምን ይመስላል? በጣም ጥሩ አሉላ ዛሬ የተወሰኑ ኤክስፐርት አቅርበው ነው የዋሉት በቴሌቪዥን ላይ አንደኛ የፖለቲካል መሪዎቹ ቀርበው የፈሩት ነገር ልንገር፣ ሶስት ረድፍ አለ ብያለሁ። የዲሞክራሲና የመልካም አስተዳደር የነጻነትና የመብት ጉዳይ ላይ ነው ስጋት ያላቸው ሶስተኛው ላይ ነው የመውረድ የምንፈልገው ስለ ሶስተኛው። ሁለት አይነት የመከላከያ ደጀን ነው ሲያበጀ ዋሉ። ቀኑ ሙሉ የተመካከሩበት ነው። አንደኛ ማንን ነው የሚሉን ዶክተር ራኛቸው ግልጽ ያድርጉልን፣ ማን ናቸው? እሱን ላቅርብልህ አሉ ላይ መጀመሪያ የውጭ ጉዳይ ሚኒስትሩና የሬዲዮና ቴሌቪዥን ሚኒስትሩ ሬድዋን የሚሉት ምንድን ነው? ስለ ዲሞክራሲ ጥያቄ ይኖራቸው ይሆናል። እኛ ግን ለመማር ዝግጁ ነን። አሜሪካ የቆየ ዲሞክራሲ አላት እና ተመክሮ ለመቅሰም ተዘጋጀን። አንድ በሌላ በኩል ዲፕሎማቶቹ ቀረቡና ተመክሮ እንቀስማለን አይደለም። ዲሞክራሲን በሚመለከት በግብ አንድ ነን፣ አላማችን አንድ ነው። አካሄዳችን ላይ ግን ልዩነት አሉ ሲሉ ነው ያሉት ሁለት ረድፍ ነው እንግዲህ፣ ይሄ መታየት አለበት። ይሄን ሲሰሩ ነው ያሉት። ዛሬ ቀኑን ሙሉ ማለት ነው። ሌላውን እንተውና አሁን እንግዲህ ምንድን ነው የመጀመሪያው ጥያቄ ላይ ተመክሮን ቀስማለን። እኔ ለእቺ ሀገር ብዙ ሻን የቆይ እቺ ሀገር ናት እና ሩሎፍ ነው ይሄ ዝም ብሎ ማሰር እና መግረፍ ምናምን፣ መቼስ እንዲህ መደረግ እንደሌለበት የሚያስተምሩን አይመስለኝም። በሁለተኛ ደረጃ በዚህኛው በኩል የተነሳው ጥያቄ ምንድን ነው? በግብ ደረጃ አንድ ነን በግብር ደረጃማ እንዳሉም አሁን ኢትዮጵያ ውስጥ ያለው ምንድን ነው መሰል አሉላ ለመግዛት ባለው ፍላጎትና በዲሞክራሲ መሀል በጣም ከ ከባድ ቅራኔ ነው ያለው እንጂ አይ በግብ አንድነን ምናምን አይደለም ዶክተር ዳኛቸው በተለይ በሀገር ውስጥ መገናኛ ብዙሀን ዜናውም በመግለጫ የቀረቡት ሀሳቦች የተስተናገዱበትን አመላክተውናል እስኪ በቀጥታ ከዛ ጋዜጣዊ መግለጫ የተገኙትን ፍሬዎች ዋና ዋና የሚባሉትን ቅድም እርስዎ በሶስት የከፈሏቸውን ሀሳቦች አንዳንዱን እያነሳን እንወያይ ፕሬዚዳንት ባራክ ኦባማ ሁለቱ ሀገሮች ሽብርን የሚፈርጁበትና ቡድኖች ደግሞ በዚያ ውስጥ ተሳተፉ ሲባሉ ምን ማለት እንደሆነ ያነሷቸው ጭብጦች ውስጥ አንድ የተወሰነ ቡድን በሽብር ሲወነጀል ምን አይነት አንድምታ እንዳለው ያነሳሉ። ይህን የእሳቸውን ንግግር እንስማና ውይይቱን እንቀጥላለን። ይህ የአንዳንድ ድርጅቶችን እንቅስቃሴ ከምንገመግምበት ሁኔታ ጋር ተያያዥነት አለው። ስለ አንዳንድ የፖለቲካ ጉዳዮች የሚያነሱ በተቃዋሚ ፓርቲነት የሚንቀሳቀሱ ከሆነ በዩናይትድ ስቴትስ በሐሳባቸው ባንስማማም እንንከባከባቸዋለን። በሌሎች አገሮችም የሚደረገው ይኸው ነው። ይህም ለዲሞክራሲ አስፈላጊ ነው ብለን ስለምናምን ነው። ዶክተር ዳኛቸው እንደ ተከታተሉት በፖለቲካ እንቅስቃሴ ውስጥ ያለ ድርጅት በሽብር ከመወንጀሉ በፊት የሚታዩ ጭብጦች ነው ያነሱት። በቅድሚያ አንድ ቡድን አሸባሪ ተብሎ ሊፈረጅ የሚችልባቸውን ምክንያት የማያሟላ ከሆነ የተለየ ሀሳብ ስላለው ብቻ እንደማይወነጀል ነው የተናገሩት። እንዲያውም ለዲሞክራሲ አስፈላጊ ነውና እንክብካቤና ጥበቃ እናደርገላቸዋለን ነው ያሉት። እስኪ እዚህ ላይ ያለሁትን አስተያየት እናስቀድም። ልጅ አሉላ ይህንን በማለታቸው አንጀታችንን አሽረውታል። እዚህ ኢሕአደግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ይሄ በጣም በጣም በጣም ደስ የሚለው ነገር አለ። የተወሰነ ቡድን በሀሳብ ስለተለየ ብቻ ሽብርተኛ ተብሎ በስያሜ ሽብርተኛ ሊሆን አይችልም ነው ያሉት። በጣም ነው በደስታ የተቀበልነው። እዚህ ተሰብስበን ስንሰባው እዚህ ጥያቄ ላይ ፕሬዚዳንት ኦባማ ጋር ነው ያለነው። በግልባጩ የኢትዮጵያ መንግስት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ። የኢትዮጵያ መንግስት ስጋቴ ነው የሚላቸውን አንዳንዴም በሽብር የሚወነጅላቸውን ቡድኖች አደረጉ ከሚለው ጋር የሚያያዘውን ደግሞ የሚያነሱበትን አጭር ቃል እንስማ። በህጋዊነት የተመረጠን መንግሥት ለመፈታተን ዓመፅ ከተጠቀሙ ያሳስበናል። ስለዚህ ይህን ጉዳይ በተመለከተ መሬት ላይ ያለው እውነት ምንድን ነው የሚለው ነው የሚወስነው። በዚያ ውሳኔ መሠረት ነው በመተባበር የምንሠራው። እንደሰሙት እንግዲህ መር- ተጨባጭ መረጃ ያስፈልጋል ብለዋል ሰምቻለሁ። ደጋግመው አድርገው እኮ ያስቀመጡት ይሄ እኮ የፋክት እኮ ነው። ኢምፔሪካሊ የተቀመጠ ሁኔታ መሟላት አለበት ነው ያሉት። መጀመሪያም እንዳለው ዝም ብሎ በስያሜና በገለጻ የሚሆን ነገር አይደለም፣ በመውንጀላ የሚሆን ነገር አይደለም። ይሄ ከሆነ እነሱ እንደሚሉት ከመስመር የወጣ ነገር ካለ ከንሰርናለን ያሉት ማንም መንግሥት ሊኖረው ይገባል። እናዚህ ላይ እኔ በደንብ ስኮር ያደረጉ ይመስለኛል ፕሬዚዳንቱ። አሉላ ወደ ሌላ ጭብጥ ጥሎ ሰዶት፣ አሁንም ከንግግራቸው ጋር እናዛምዳለን። በአለም ዙሪያ አንዳንዶች ኢትዮጵያን ቀድሞ ከደረሱባት የድርቅና የረሃብ ችግሮች ጋር አዛምደው ይመለከቷታል። ለአመታት በዚያ ሁኔታ ውስጥ ስትታይ ትቆይ እንጂ ፕሬዚዳንት ኦባማ ኢትዮጵያን በማድነቅ ባለፉት አስራ አምስት አመታት ውስጥ አስመዘገበች ያሉትን ልማትና እድገት ያወድሳሉ። ታዲያ በዋና ዋና ባሏቸው ጉዳዮች ላይ ከጠቅላይ ሚኒስትር ኃይለማርያም ጋር ግልጽ ውይይት ማድረጋቸውንም ይናገራሉ። ዘለቄታ ያለው ልማትና ብልጽግና እንዲሁም አስተማማኝ ጸጥታ ሊኖር የሚችለው ግን መልካም አስተዳደር ሲኖር ብቻ ነው ይላሉ። እንስማቸው አሁንም። ቴክኖሎጂና ኢንተርኔት ለዓለም አቀፍ ኢኮኖሚ እድገት ከፍተኛ እመርታን ሲሰጡ እናያለን። በኢትዮጵያም እድገት ሊቀጥል የሚችለው በመረጃዎች ገደብ ሳይደረግ ግልጽ የሆነ የሐሳብ መለዋወጥ ሲኖር ነው። የሁሉም ሰው አስተያየት ተሰሚነት ሲያገኝና ሰዎች በፖለቲካ ሂደት ተሳትፎ እንዳላቸው ሲረዱ የአንድ ሀገር እድገት ዘላቂ ይሆናል፣ ህዝቡም ሐሳብ አፍላቂ ይሆናል የሚል ነው እምነታችን ሁሉን ያቀፈ የፖለቲካ ምህዳር የፖለቲካ አቅጣጫ ነው የሚሉት አጽንኦት ሰጥተው እንደ ሰሙት፣ አንደኛ ኦፕን ኤክስቼንጅ ኦፍ አይዲያዝ ክፍት የሆነ የሀሳብ መቃየር፣ ሁለተኛ ደግሞ ሁሉን ያቀፈ የፖለቲካል ፕሮሰስ ነው የሚለው እዚህ ላይ ነው። ያለፈው ጊዜ ነገር አምስት መቶ አርባ ሰባት መቀመጫ ይዣለሁ የሚል ኦፕን የሆነ ፖለቲካል ፕሮሰስ የለም። ተቃዋሚ የሆነ በቴሮሪዝም የሚወነጀልበት አገር ነው። እዚህም ላይ አስር በአስር ሰጥቻቸዋለ። ፕሬዚዳንት የእኔ ወንድም ይህንን አጽንኦት የሰጡት ተዘገቡ ለሚባሉትም ሆነ ዘለቄታ ያለው እድገት እንዲመጣ መልካም አስተዳደርን ነው ፕሬዝዳንት ኦባማ መረጋገጥ አለበት የሚሉት የሰብአዊ መብት ከበሬታን፣ መሰረታዊ ሰው ልጆች ነጻነት፣ እንዲሁም ዴሞክራሲ እንዲሰፍን ደግሞ መወሰድ አለባቸው ስለሚሏቸው እርምጃዎች ይጠቅሳሉ። አሁንም ፕሬዚዳንት ኦባማን እንስማ። steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where we intend to deepen uh, our ስለዚህ and መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን። ምን ይላሉ ምን ላለው ዊ ብሊቭ ኢን ኢትዮጵያስ ፕሮሚስ ነው እኮ ያሉት። በኢትዮጵያ ተስፋ እናምናለን፣ በኢትዮጵያ ቃል ኪዳን የወደፊቱ እናምናለን። እና ይሄ መሟላት አለበት። እዚህም አስር በአስር ሰስቻለሁ እንዳስተማሪ ይላሉ። ይሄ ነው ዊ ብሊቭ ኢን ኢትዮጵያስ ፕሮሚስ ኢትዮጵያ ፕሮሚሲንግ የሆነች ሀገር ነች ግን መሰናክል አለ እያሉ ዋሽንግተን፣ ዶክተር ዳኛቸውን ለትንታኔው እናመሰግናለን። ቀጣይ ፕሮግራሞችም ይኖሩናል። አድማጮች፣ አሁን ታዲያ ከሚሽ 3 ሰዓት ላይ መልሰን እናገኛችኋለን። በ1922 25 ላይ ጠብቁን። የልዩ ፕሮግራማችን በዚህ ተጠናቀ። ያስተናግድኳቸኋላ ከበደ፣ አቀናባሪ የጽዮን ግርማ እና ስርጭት ማንዚስ